ማህበረሰብ ለማህበረሰብ መጋቢ ሄኖክ አለማየሁ በሜልበርን የሃውስ ኦፍ ጎድ አገልጋይ። በቅድሚያ እኔ ማን ነኝ የሚለውን የመጀመሪያ የሆነውን መጽሐፎትን ለታዳሚዎች በማብቃቶ እንኳን ደስ አለዎት ልንለዎት እንወዳለን። ንኪ ወይም ስቤስ ሬዲዮ ይህን ድርስ ያሰጣችሁኝ አመሰግናለሁ። ማርቲ አንችንም በጣም አመሰግናለሁ። የእርስዎ መጽሐፍ ወደ 259 ገጽ አለው፣ በአራት ምዕራፎች ተከፋፍሏል። እያንዳንዱን ምዕራፍ ማንነት ላይ የተነተኑበት አካሄዶች አሉ እና የመጀመሪያውን ስንመለከት የማንነት መሰረታዊያን የሚለው ነው። እና በእርሶ እይታ የማንነት መሰረታዊያኖችን እንዴት አዩቸው? ምንድናቸው በርሶ እይታ? በጣም አመሰግናለሁ። እንግዲህ የማንነት መሰረታዊያን የሚለውን ሀሳብ ስናነሳ ዋናው እዚህ መጽሐፍ ውስጥ ስለ ማንነት ለመጻፍ ያነሳሳኝ ነገር ብናገር ደስ ይለኛል። እና ምንድነው ዋናው ሀሳቤ፣ በራሴ ሕይወት ውስጥ የተፈጠረውን የማንነት ጥያቄ ይዤ ነው የተነሳሁት። እና ያንን ይዤ ስነሳ ብዙ ነገሮችን አስቤያለሁ፣ ብዙ ነገሮችን አንብቤያለሁ። እና ያንን መልስ እያገኘሁ ስመጣ በሕይወቴ ጨርሻለሁ ባልልም ነገር ግን ትክክለኛው መንገድና ብርሃን ሳገኝ በዛ ነገር ላይ የራሴን ህይወት መቃኘት አካሄዴን አሳሰቤ መቃኘት የጀመርኩበት አሁን ዳልሽ የማነት መሰረታዊ የሆኑ ነገሮችን ከመጽሐፍ ቅዱስ ሀሳቡን ማግኘት ከጀመርኩ በኋላ ነው እንግዲህ ያንን ነገር መሰረታዊያን የሚለውን ሀሳብ ስንመለከት በመጽሐፍ ቅዱስ ውስጥ የሙሴን ታሪክ በዛ መጽሐፍ ላይ ያለውን ታሪክ ሳነብ ነው ትልቅ ነገር እግዚአብሔር በዛ ሀሳብ ውስጥ ያስተማረኝ እና ምንድነው መጽሐፍ ቅዱሳችን የሚናገረው ሙሴ እግዚአብሔር በግብፅ ያለውን የህዝቡን ጩኸትና እንባ ግፉን ተመልክቶ ወደ ሙሴ መጣና ሙሴ በግ ይጠብቅ ነበር የአማቱን በጎችና ለዚህ ጥሪ እግዚአብሔር ሲጠራውና ህዝቤን በግብጽ ያለውን ግፍ የሚደረግ ባቸውን ጩኸታቸው፣ ለቅሷቸውን ሰምቼ ወርጅ ያለሁና ህዝቤን ነጻ ታወጣለህ ሲለው ሙሴ የጠየቀው ጥያቄ ነው፣ እኔ ማን ነኝ እስራኤልን ከግብፅ የማወጣ በዚህ በትልቁ ባስፈሪ ፈርዖን ፊት ቆሜ እኔ ማን ነኝ አለው። እና ይሄ በጣም በቃ ውስጤን የነካው ጥያቄ ነው። መጽሐፌም እኔ ማን ነኝ የሚለው ሀሳብ ከዚች ቃል የወጣ ነው። እና ያንን ጥያቄና የእግዚአብሔር መልስ ነው። እግዚአብሔር ለሙሴ የመለሰለት ነገር እኔ ከአንተ ጋር እሆናለሁ እኔ እኔ ነኝ የሚል መልስ ነው። እና ይሄ ነው እንግዲህ በጣም ማጥናት የጀመርኩት ማለት ነው። ለካ አንዳንዴ እኛ ማነታችንን ከኛ የበለጠ የሚያቀን ፈጣሪያችን ነው። የሰራ እሱ ነው የሰው ሁሉ ልጅ ሰሪ እግዚአብሔር ነው። እና ከዛ ችሎታውን አቅሙን የነገረው አንዳንድ ጊዜ ይሄን ነገር ስትመለከችው ብዙ ጊዜ ይሄን አንችልም ይሄ ነገር እንዲ ነው የምንለው ራሳችንን የምናይበት እይታ አለ። ለካ እኛ ራሳችንን የምናውቅበት እውቀትና እግዚአብሔር እኛን የሚያውቅበት እውቀት ይሄ ነው ትልቁ ነገር ማለት ነው። አንዳንዴ ራስን ማወቅ ሲባል ወይ ደግሞ ራሴን ላግኝ ሲባል እን እንዴት ነው እንደምጠየቀው ራሴን አውቃለሁ ሊል ይችላል ሰው እውነት ነው። እኛ ራሳችንን በምናውቅበት እውቀት ሳይሆን እግዚአብሔር እኛን በሚያውቅበት እውቀት ማወቅ ነው ትልቁ ነገር ማለት ነው። ዛሬም ለአድማጮችን ትልቁን ነገር የምፈልገው ነገር በተለያየ ነገር ውስጥ እግዚአብሔር ለሰው ሁላ የሰጠው ስጦታ አለ ያንን አላማና ችሎታ የሚያውቀው እግዚአብሔር ነው። ስለዚህ እነዚህ መሰረታዊ የሚሉ ሀሳቦችን በደንብ በዝርዝር ከሙሴ ጀምሮ ስናጠና አብዛኞቹ እግዚአብሔር ለታላላቅ ነገር ሲጠራቸው ወዲያው ነው የሚናገሩት ያለመብቃትን ነገር ነው። ጌዲዮን ነው እንግዲህ መጽሐፉ ላይ አንዱ የጠቀስኩት ማለት ነው። ጌዲዮን ምንድን ነበረ በምድያም ያን የተጠቁበት የተገዙበት ጊዜ ነበር እና ያንን ፈርቶ በወይን መጭመቂያ ውስጥ ስንዴ እየወቃ ነበር እና እግዚአብሔር መጥቶ ምንድን ነው ያለው አንተ ብርቱን ኃያል ሰው እስራኤል ነፃ ታወጣለህ ሲለው እኔ ኔ ያለው በ እንዴ የታለ አባቶቻችን የነገሩ እና ከዛ ደግሞ ምን ተናገረ በምን ነው አለ ዘሩ መቁጠር ጀመረ እድሜው መቁጠር ጀመረ እኮ ትንሽ ከቤት ያለ ይሄ ነው እንግዲህ ብዙ ጊዜ ማነታችን አለማ ሲሆን ከማነታችን በታች እንድንኖር ያደረገናል። ዘ ሞመንት ግን እግዚአብሔር ስለ ማነታችን ሲነግረን ከዛ ነገር ወጥተን እግዚአብሔር ባየልን የህይወት ልክ መኖር እንጀምራለን። ጌዲዮን ጋር ስትመለከች እንደዛ ያለው ጌዲዮን ወዲያውኑ ከነበረበት ጉድጓድ፣ ከነበረበት ፍርሃት ወጥቶ እስራኤልን ነፃ የሚያወጣ ኃያልና ብርቱ ስሆን ማን ነገረው ሲባል ብቃትና ችሎታውን እግዚአብሔር ነገረው። መጥቶ ኤርሚያስንም ነቢዩን ስትመለከት መጽሐፍ ቅዱስ ላይ እሱም እግዚአብሔር ሲጠራው ምና እኔ ብላቴና ነኝ አለ። እኔ ትንሽ ነኝ አልችልም አለ። እግዚአብሔር ግን አሁንም እኔ ካንተ ጋር ሁል ጊዜ። መልሱ ምንድን ነው? በእናንተ ማነት ማነታችሁን አለቃለሁ። የእኔ ማነት ነው። ና በሱ መልክ ነው የፈጠረ በሱ ሳሳ ሁላ ማለት ነው። ነጩ፣ ጥቁሩ፣ ክርስቲያኑ፣ ሙስሊሙ ሁላችንም በእግዚአብሔር መልክ የተፈጠር ነው ስለዚህ እግዚአብሔር መጥቶ የሚነግረ ምንድን ነው? እኔ ከአንተ ጋር ነኝ በእኔ መልክ ነው የተፈጠርከው በእኔ ሀሳብ ነው የተፈጠርከው ብሎ ሲነግራቸው እነዚህ ፈሪ የነበሩ ሰዎች ተነስተው ትላልቅ ስራ የሰሩበት ምንድን ነው ብትይ ማንነትን ማወቅ ይሄ ነው አይኔን ያበራልኝ ነገር የራሴን ህይወት ብነግርሽ አሁን ባለሁበት ነገር ላይ ያው ትልቅ ነገር የሰራ ነው ማለት ሳይሆን ነገር ግን እኔ ከነበረኝ የተበላቸ ስለራሴ አመለካከት ዛሬ ያለሁበትን ነገር ሳይ ምንድነው ነፃ ያወጣ ምንድነው ድፍረት የሰጠ ኮንፊደንስ የሰጠ በእግዚአብሔር ያለኝን ማንነት ሳውቅ ብዙ ነገር ማድረግ እንደምችል እሱ ችሎታዬ እንደሆነ እሱ ቅሜ እንደሆነ እነዚህ መጽሐፍ ቅዱስ ላይ ያሉ ከውድቀት በኋላ ሰዎች ላይ የመጡ የተለያዩ ማነቶች ማለት ነው። ፍርሃት አንዱ ከዚህ ዘር ነኝ አሁን ሳኦልን ለምሳሌ መጽሐፊ ላይ ጠቅሸዋል። ሳኦልም እግዚአብሔር ለአላቃና ሲጠራ ማለት ነው ምን አለው በእስራኤል ላይ አለቃ ትሆን ዘንድ መርጫለሁ ሲለው እንደሆነ አለበቅ እኔ እኮ ዘሬ እንደውም ከማጥሪ ነው ወገን የሚባል ነው። ከዘሬም ደግሞ በጣም ያነሰው ዘር ነው። ስለዚህ ለዚህ ነገር አልበቃም ማለት እና እግዚአብሔር አሁንም ብዙ እንደገና በቃሉ ቻለንጅ አድርጎ ወደ ማንነቱ አመጣው እና ነገሬ ትንሽ ነው ያለው የነገድ አለቃ አደረገው። እግዚአብሔር አንዳንዴ ይሄ ነው ገብቶ። የውድቀት ውጤት አለ፣ አንዳችን የበላይ አንዳችን የበታች። ይሄኛው ዘር የጨዋ ዘር፣ ይሄኛው ዘር የሚባል አልነበረም ድሮ። ከውድቀት የሰው ልጅ ከወደቀ በኋላ ግን ራሱን በዘሩ መከፋፈል፣ አንዱ አንዱን የበታች የበላይ አድርጎ ማየት፣ እነዚህ የውድቀት ውጤቶች ናቸው። ከመጀመሪያው ግን የሰው ልጅ አንድ ነው ዘሩ ወገኑም በዚህ በብሉይ ኪዳን ውስጥ ያሉ ታሪኮችን ሳነብ እነዚህ መሰረታዊ የሆኑ ነገሮችን እነዚህ ሰዎች በእርግጥ የእግዚአብሔርን ማንነት ሲያውቁ አልችልም ያሉ ሰዎች ተነስተው ትላልቅ ነገር ያደረጉት ምንድነው? ማንነታቸው በእግዚአብሔር ማወቅ ከጀመሩ በኋላ ነው። እንግዲህ ያ ነው። ይሄ የማንነት መሰረታዊ ል በአጭሩ ይሄ በክርስቲያናዊው አለም ውስጥ የሚታይ ማንነት ነው። ከክርስቲያናዊው ወይም ደግሞ ይሄ መጽሐፍ ቅዱሳዊው ውጪ የሆነ የሰው ልጅ ማንነትን እንዴት እንገልጸዋለን? በጣም ወሳኝ ጥያቄ ነው። እውነት ነው ማለት ይሄ ማንነት የሚለውን ነገር ስናነሳ የሰው ልጆች ሁሉ የምንስማማበት ነገር አለ። እምነትም ያለው ይሁን እምነትም የሌለው ብዙ ጊዜ አንድ የሚያደርጉን ነገሮች አሉ። ሁላችንም በምግብ ነው የምንኖረው፣ በተፈጥሮ በእንትን ስትመለከች፣ ሁላችንም እንተኛለን። ሁላችንም ስሜት አለን። ሐዘን ደስታ የሚባል ነገር የሰው ልጆች ሁሉ አለ የሰው ልጆች ውስጥ በተፈጠርንበት ማንነት አንድ አይነት የምንጋራው ስሜቶች አሉ፣ ፍላጎቶች አሉ። ያ ምንድን ነው የሚያሳየው ምንጫችን አንድ እንደሆነ ነው። የትኛው ሙስሊምም ይሁን ክርስቲያንም ይሁን የሚያምንም የማያምንም የተገኘበት ምንጭ ፈጣሪ የሚባል አለ። በእግዚአብሔር መልክና ምሳሌ ተፈጠረ የሚለው ሲጀመር በዛ ነው የተፈጠረው። ውስጡ ጥያቄ አለ። ያንም ማንነት ግን ለማግኘት የምንሄድባቸው ነገሮች የምንፈልግባቸው ነገሮች ናቸው ልዩነታችን የሚያመጡት እንጂ ጥያቄው በሁሉም ውስጥ አለ። ስለዚህ በተለያየ እምነት፣ በተለያየ አመለካከት ውስጥ ላሉ ሰዎች እውነት ነው። እውነተኛ ፍለጋውን በትክክለኛ መንገድ ፈጣሪ እንዲገልጽላቸው ሰዎች ባሉበት አመለካከት ከፈለጉ የእውነት አምላክ ወደ እውነት ሁሉ ይመራቸዋል ብዬ አስባለሁ። ምክንያቱም የሁላችንም ፈጣሪ፣ የሁላችንም ምንጭ አንዱ እግዚአብሔር ነው። አንድ ፈጣሪ ነው ያለው ነገር ግን ሰው ያንን ፈጣሪ ዲፋይን የሚያደርግበት ይህ ነው እግዚአብሔር የሚልበት የራሱ የሆነ ነገር አለው እና እማያምኑ ሰዎች እ አለማመን እምነታቸው አለማመን ማለት ነው። እና በዛ መንገድ ውስጥ ፈጣሪያቸው፣ ሰሪያቸው እንዴት አድርገው እሱ እንደሚያገኙ መላለው ብዬ አስባለሁ ማለት ነው። ይሄ የመጽሐፍ የምትልቁ ሀሳብ ምንድ ነው? የሰው ልጅ መገኛው ማንነቱ ምንጩ አንድ ነው። ወደዛ ከሄድን ሁላችንም ለማወቅ እሱን ከፈለግን እግዚአብሔርም ደግሞ ያንን ማንነታችንን ይገልጥልናል ብዬ አስባለሁ። መጽሐፎትን ስመለከት በተለይ ወደ መግቢያው አካባቢ ልጅ ሆነው እኔ መጀመሪያ አርቲስት መሆን እፈልጋለው፣ ከዛ በኋላ ነጋዴ መሆን እፈልጋለው፣ ከዛ በኋላ ደግሞ ኳስ ተጫዋች እፈልጋለው የሚሉት አለማዊ ወይም ደግሞ በዚህ ምድር ላይ ስንመላለስ ውጤታማ ያደርጉናል ብለን የምንላቸውን ስራዎች ሁላችንም እንመኛለን። የእርሶ ማመጣጥ እንደዛ ነው። ነገር ግን መጨረሻ ላይ እረፍት አገኘው ወይም ደግሞ ማንነቴን አገኘውት ብለው ያሉት ሃይማኖት ውስጥ ነው። ምናልባት ይሄ ለሁሉም ሰው መዳረሻ ላይሆን ይችላል። እርስዎ የሚያዘነብሉት የማንነታችን ምንጩም መታሰሪያውም ክርስቶስ ነው፣ እግዚአብሔር ነው፣ ወይም ደግሞ ሃይማኖት ነው የሚል ሀሳብ ነው ያሉት ማለት እንችላለን። ክርስቶስን አውቄ መንፈሳዊ ጆርኒ ከጀመርኩ በኋላ ውስጤ ደግሞ ሙሉ በሙሉ ሰው ለእግዚአብሔር እንዲመኖር አለበት ባህሪው እንዲመሆን አለበት የሚል ነገር ስለገባኝ፣ ውስጤ ደግሞ ትግል አንዳንዴ ይህ ሥጋዊ ባህሪያቸው ድሮ የለመርኩት ነገር እዚህ ጋር ደግሞ መንፈሳዊ ነገር ና ማንም ሰው የተለያየ ነገር ውስጡ ሊኖር ይችላል። መነገር ሊሆን ይችላል፣ አርቲስትነት ሊሆን ይችላል፣ የተለያዩ ነገሮች። ያ በጣም እግዚአብሔር ለሁላችን የሰጠን ጊፍቶች መክሊቶች ናቸው። ሰው የበለጠ ማነቱን ደግሞ አውቆ ቢሰማራ በእነዚህ ነገሮች ላይ በጣም ሰክሰስፉል ነው የሚሆነው፣ ስኬታማ ነው የሚሆነው። ዛሬ ዓለም ብዙ ነገር አወቃለች፣ ብዙ ምርምር ውስጥ ግኝቶች ውስጥ ደርሳለች። በጣም በሚገርም ሁኔታ ግን ሰው ያላወቀው ራሱን እና አንዳንዴ ትላልቅ ጊፍቶች ኖረውን፣ ስጦታ ኖረውን ማንነታችንን ካላወቀን ግን በጣም ያሳዝን ነገር ያ ነው መጽሐፍ ቅዱስ የሚለው፣ እንጂ እነዚህ ነገሮች በጣም መልካም ናቸው። እግዚአብሔር በምድር ላይ በተለያየ ሙያ እንድንሰማራ ጊፍት ሰጥቶናል ግን ምንድነው ማንነቱን ሳያውቅ ያን ነገር ውስጥ ቢሆን ልክ በተበላሸ መሰረት ላይ ቤት እንደ መስራት ነው የሚለውን ነገር ነው የማየው። እና ይሄ እንግዲህ አንቺም የምታየው አድማጮቻችንም የሚያስተውሉት ነው። በዘመናችን ላይ በጣም ትላልቅ ተማሩ የተባሉ አገርን የሚመሩ የሚያስተዳድሩ ስለ ማንነት የሚያወጡት ነገር እንዲህ ምን ሆነዋል የሚያስብል የሚገርም ነገር፣ ሞራል የጠፋበት ከበፊት ይልቅ ነገሮች በጣም እውቀት በስቷል፣ ፈጠራ በስቷል። ነገር ግን የሰው ልጅ የህይወት እሴት የጠፋበት ሞራል የጠፋበት የሚወጡት ህጎች ሁላ በመንግስት ከሰው ማንነት ጋር የሚጋጭ የሆነ ያለበት ዘመን ነው እና እነዚህ እውቀትና እንትኖች ማንነትን ሳናውቅ የምናመጣቸው ነገሮች ጥፋት ነው እያመጡ ያሉት። እና እንዳልሽው ሰው የተለያየ ነገር ይኖረዋል። በዛ ነገሩ ግን ማንነቱን አውቆ ቢሰማራ ደግሞ የበለጠ ስኬታማ ይሆናል እና እዚህ ምድር ላይ ሲሄድ ያንም ማነቱን አውቆ ሄደው ነው የሚሄደው። ባዶነት አይሰማውም እና የሚጋጩ ነገሮች አይደሉም። ሁላችን ጊፍት አለን። እኔ አሁን መንፈሳዊ ስለሆንኩኝ አገልጋይ ስለሆንኩ ሁሉ ሰው በዚህ ይሆናል ማለት አይደለም። የተለያየን ነው የሁላችን ነው ጊፍት። በቤተክርስቲያን ውስጥ እኮ ብዙ አይነት ሰዎች አሉ። በጣም የተለያየ አካሉን የሚጠቅሙ ቤተክርስቲያን የሚጠቅሙ በእውቀት ደረጃ በትምህርታቸው ደረጃ በቢዝነስ በብዙ ነገር ማለት ነው። ግን ምንድነው እነዛ ሰዎች ማነታቸው ማወቅ አለባቸው። የበለጠ በዛ ነገር ላይ አብርተው ለብዙዎች በረከት እንዲሆኑ ለብዙዎች መጽናናት መፍትሄ እንዲሆኑ እውነተኛ ማነትን ማወቅ ትልቅ ነገር ነው ከሚለው አኳያ ነው። እኔም በዛ መንገድ ውስጥ ራሴን አግኝቼ ማነታችንን ሳናቅ የምናገለግለው አገልግሎት የምንመራው ቤተክርስቲያን የምንመራው ቤተሰብ የምንመራው ልጅ የተበላሸ ነገር ነው። አውቀን ግን ስንሆን የምንመራው ቤተክርስቲያን ይሁን ቤተሰብ ይሁን ህይወታችን ይሁን በጣም ጤናማ እና ፍሬያማ ይሆናል ማለት ነው። ስለዚህ ስፔሻሊ መጽሐፍ በደንብ ያገኙታል። ይሄን ነገር በማነት ላይ የጻፍኳቸው ትልቁ ነገሮች መሰረትን በተመለከተ ያስቀመጥኩት ይላል፣ ጻድቅ መሰረቱ ከተበላሸ ምን ዋጋ አለው ይላል። ምንም ነገር ብትሰሪ የአማረ ነገር ፋውንዴሽኑ ከተበላሸ ኢትስ ማተር ኦፍ ታይም ያ ነገር በቃ ኮላፕስ ያደርጋል፣ ይወድቃል፣ ይፈርሳል። እና ትዳርም ህይወትም ልጅም አገልግሎትም ስራም በዚህ በተሰራ ማንነት ላይ ሲሆን ትልቅ በረከት ለትውልድ የሚሆን ነገር፣ ምሳሌ የሆነው ነገር አስቀምጠን ማለፍ እንችላለን። ከሃይማኖታዊ እይታ ጋር አያይዥ የማነሳው ነገር ምንድነው? በሦስተኛውና በአራተኛው ምዕራፎች ላይ ሁለቱን ጨምቀን ብናያቸው ተመሳሳይ ወይም ደግሞ ተመጋጋቢ ርዕሰ ጉዳዮችን ነው ያነሱት። በክርስቶስ የተሰጠን የማንነትን መልክ ማወቅ የሚል ሀሳብን አንስተዋል። እንዲሁም ደግሞ ክርስቶስን በቀጥታ አድሬስ የማድረግ ነገር አለ። ካንተ የተነሳ የማንነታችን ትሩፋት ብለው ደግሞ እርሱን በቀጥታ የጠቀሱበት ነገር አለ። ይህንን ሲሉ ማንነታችን በክርስቶስ ላይ የተመሰረተ ነው ብለው ነው የሚያምኑት። በክርስትና እምነት ውስጥ ላሉ አድማጮቻችንም፣ ከዛ ውጪም ላለው የማህበረሰባችን ክፍል እንዴት አድርገው ነው የሚያሳዩት? ይሄ ሁሉንም ሊወክል የሚችል ሀሳብ ነው ወይስ የተወሰነውን የህብረተሰብ ክፍል ብቻ ሊወስን የሚችል ነው? ወይም ክርስቲያን የሚባለውን ብቻ? እንደኔ እምነት እንግዲህ ይሄ ሁሉንም የሰው ልጅ የሚወክል ሀሳብ ነው ብዬ ነው የማምነው። እግዚአብሔር የወደቀውን የሰውን ልጅ ለማዳን ዓለሙን ሁሉ ሲወደው እወድሃለሁ ብሎ ልም የገለጠለት አንድያ ልጅ ውስጥ ድረስ ዓለም እንደዚህ ወዶታል። ልጁን አሳልፎ በመስጠት ነው ለዓለም ያለውን ፍቅር የገለጠው። ስለዚህ ይህን ሀሳብ ሳነሳኔ ለዓለም ነው የክርስቶስ መምጣት የማዳን ስራ በምድር ላይ የሆነው ነገር ሁሉ የሰው ልጅ የገባበት ውድቀት በኃጢአት ምክንያት ከመጣበት ጨለማ ለማውጣት ነው የመጣው እና መጽሐፍ ቅዱሳችንም ገና ሲያበስር ስለ ክርስቶስ ምንድነው? መላእክቶቹ መጥተው ያበሰሩት ነገር የምስራች ነው። ሰላም ለሰው ሁሉ ነው ያሉት። የምስራች ለሰው የተነገረ ምስራች ነው፣ ክብር በአርያም ለእግዚአብሔር ይሁን ብለው። ስለዚህ የክርስቶስ የማዳን ስራ ትልቁ ነገር ለሁሉም ሰው የሚለውን ነገር ለመናገር እፈልጋለሁ። ከዛ በኋላ ግን ምንድን ነው በክርስቶስ የሆነው ነገር አንዱ እንግዲህ እንዳለችው የመጽሐፉ ሀሳብ በክርስቶስ የሚል ሀሳብ አለ ምዕራፍ አለው እና በክርስቶስ የሆነውን ነገር ስንመለከት እንግዲህ የሰው ልጅ ከወደቀ አዳም ከወደቀ በኋላ እግዚአብሔር ትልቅ ፕላን አድርጎ ነበረ፣ የሰው ልጅን እንደገና ለማደስ እና ወደዛ ክብር ለመመለስ የእግዚአብሔር አስቀድሞ የነበረ ሀሳቡ ነው እና እንደ እግዚአብሔር አስቀድሞ እንደነበረው ሀሳቡ ክርስቶስ ወደ ምድር መጣ። የመጣበትም አላማ ነበረው። ለዛ አላማ ወደ ምድር ላይ ከመጣ በኋላ ማንነቱ ምሳሌ በመሆን ነበረ ክርስቶስ እዚህ ምድር ላይ የተመላለሰው። የሰው ልጅ ምን አይነት መልክ እንደነበረው፣ እግዚአብሔር ምን አይነት ሀሳብ በሰው ልጅ ላይ እንዳለው በግልጽ በትምህርቱ፣ በማንነቱ፣ በህይወቱ ያን የማሳየት አገልግሎት ነበር። እሱ ሲመጣ ትልቁ የሰራው ስራ ምንድን ነው የጠፋውን ያንን የእግዚአብሔርን መልክ ለሰው ልጆች ማሳየት፣ ማነታችንን ማለት ነው። የተፈጠርንበት በእግዚአብሔር መልክ ምሳሌ የተፈጠርነው ያ መልክ ጠፍቶብን እንደመሰለን አካባቢ እንደወሰነብን፣ ሰዎች እንደተናገሩት እኔ ብለን የምጠራው ያን ነበር እና ያ መልክ ግን ተገልጦ የሰው ልጅ መልኩ ምን እንደነበረ በክርስቶስ ታየ ማለት ነው። አስወገደም፣ አዲስን ሰው ፈጠረ ማለት ነው። ያ አዲስ ሰው ደግሞ መጽሐፍ ቅዱስ እንደሚናገረው አሁን በክርስቶስ ባሪያ የለም፣ ጨዋ የለም፣ አይሁዳ የለም፣ የግሪክ ሰው የለም ሁሉ በክርስቶስ አንድ ሆነዋል ተብሎ በክርስቶስ አዲስ ማንነት ለሰው ልጆች እንደሰጠን ያ ያጣነው የእግዚአብሔር መልክ የእግዚአብሔር ልጅነት የክብር ሕይወት እንደገና በክርስቶስ ስራ አማካኝነት አሁን የእግዚአብሔር ልጆች ተደርጋችኋል በመስቀሉ ስራ ጸድቃችኋል፣ ታጥባችኋል፣ ተቀድሳችኋል ተብለን በክርስቶስ ያ ነገር እንደተሰራለን በማመን ያንን ማንነት እኔ አሁን በክርስቶስ የእግዚአብሔር ልጅ ሆኛለሁ ብለን ስናምን ያንን ማንነት መለማመድ እንጀምራለን ማለት ነው። እንግዲህ በዛ ማንነት ደግሞ የመኖር የመገለጥ እንትን የእያንዳንዳችን የእውቀት ደረጃ ከእሱ ጋር ያለን ህብረት ግንኙነት ይወስነዋል ማለት ነው። ስለዚህ በክርስቶስ ለአንዴና ለመጨረሻ ጊዜ ያድሮ እኔ ብለን የምንጠራው ማንነት ሁሉ ተወግዶ አሁን እንደገና አዲስ ማንነት ተሰጥተን ማለት ነው።